ሰላም ጤና ይስጥልን። ጋቢና ቪዮኤ ከአሜሪካ ድምጽ ጀመረ። ከምሽቱ ዝግጅቶቻችን መካከል ቢዝነስ እኔ በቃ አገር ኢትዮጵያም እያለሁ ፋሚሊዎች በጣም ሁሌ ብዝነስ ነበር እንትን ያለ እየሰሩ የነበሩት አስር ዓመቴ፣ ዘጠኝ ዓመቴ፣ አስር ዓመቴ ራሱ እየነበርኩ እሰራ ነበር ሱቅ ውስጥ ምናምን ራሴ ፈልጌ ማለት ነው። የዩኒቨርሲቲ ማደሪያ ክፍሉን ወደ እውቅና የኢትዮጵያ ቡና መዳረሻ የቀየረው ወጣት ተሞክሮ ነው ቀደም ሲል የሰማችሁት። ሌሎችም ዘገባዎች አሉን። በምሽቱ አስማማየ ነው የምሽቱን ዝግጅት እመራለሁ። ኤልያስ አስማሪ የስቱዲዮ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚው መሰናዶ እንሻገር። ፍራውል አህመድ በዩናይትድ ስቴትስ ሚዙሪ ግዛት ውስጥ በሚገኘው ሴንት ሉዊስ ዩኒቨርሲቲ ተማሪ ነው። በማዳበሪያ ክፍል ውስጥ የጀመረው የቡና ንግድ አድጎ ሞይካፍ የተሰኘ ታዋቂ የቡና ቅንባባሪ ድርጅት ባለቤት አድርጎታል። ሀብታሙ ስዩምን ያናገረው እንደሚከተለው ወደ እናንተ ይደርሳል። ፍራውል አህመድ በሚዙሪ ግዛት ውስጥ የሚገኘው ሴንት ሉዊስ ዩኒቨርሲቲ ተማሪ ነው። በማደሪያ ክፍል ውስጥ ድንገት የጀመረው የቡና ንግድ ሞይ ኮፌ የተሰኘ ታዋቂ የቡና አቀነባባሪ ድርጅት ባለቤት አድርጎታል። በትንሹ የተጀመረው ሥራ ዛሬ ወጣቱን ትውልድ ኢትዮጵያዊ ከከተማዋ የተሻገረ እውቅና እንዲያገኝና ለበርካታ ወጣቶች መነቃቃትን እንዲፈጥር አስችሎታል። ከሰሞኑ ወደ ዋሽንግተን ዲሲ ብቅ ባለበት ወቅት በተያያዥ ጉዳዮች ላይ ከጋቢና ቪኦኤ ጋር ተጫውተዋል። አስቀድሞ ስለ አስተዳደጉ ይነግረናል። ተወልጄ ያደግኩት ኢትዮ ኢትዮጵያ ነው የተወለድኩት፣ ጭሮ ወይ ደግሞ አሰበ ተፈሪ ወደ ሀረርጌ ነው። ከዛን ደግሞ ናዝሬት የተማርኩት ከአራተኛ ክፍል ጀምሮ እስከ ስምንተኛ ክፍል። ከዛም በኋላ እዚ 14 ዓመት ነው እዚ የመጣሁት 14 ዓመት ዚ 2017 እዚህ መጥቼ በቃ ሀያ ስኩል የተማርኩት እዚህ አሜሪካ ነው። ከዛን አሁን ዩኒቨርሲቲ ሶስት ዓመት ጨርሼ አንድ ዓመት ነው የሚቀረኝ። የምትማርበት ዩኒቨርሲቲ ሴንት ሉዊስ ዩኒቨርሲቲ ውስጥ ነው የምትማረው? አዎ፣ ሴንት ሉዊስ ዩኒቨርሲቲ ነው የምማረው። እዛው መጀመሪያ የመጣሁበት ከተማ ነው። በጣም ጠላራ ኦፖርቹኒቲ ስላገኘው እዛ መሄድ አልፈለኩም። ሌላ ቦታ አለ፣ እዛ ነው እየተማር ያለሁት። ለትምህርት በመጣህበት ዩኒቨርሲቲ ውስጥ አዲስ የንግድ ሀሳብ ጀምረህ የተማሪዎችን የመምህራንን፣ በአጠቃላይ ደግሞ እዛ ያለውን ማህበረሰብ ትኩረት ለመያዝ በቅተሃል። እሱም በራስህ ማደሪያ ክፍል ወይም ዶርም ውስጥ የጀመርከው የቡና ንግድ ነው። ስላጀማመሩ አጀማመሩ ንገረኝ እስቲ። እንዴት ሀሳቡ መጣልህ ያ ቢዝነስ? እኔ በቃ አገር ኢትዮጵያም ያለው ፋሚሊዎቼ በጣም ሁሌም ቢዝነስ ነበር እንትን ያለ እየሰሩ የነበሩት አስር አመቴ ዘጠኝ አመቴ አስር አመቴ ራሱ እየነበርኩ እሰራ ነበር ሱቅ ውስጥ ምናምን ራሴ የፈልጌ ማለት ነው። ስለዛ እዚህ ስመጣ በጣም ኦፖርቹኒቲ እንዳለ ስላየው ብዙ ነገር ማድረግ ጀመርኩኝ። ስታክ ትሬዲንግ፣ ኢቤይ ላይ ምናምን ጫማ እየገዛው እየሸጥኩኝ ምናምን ከዛን እዚህ ኮሌጅ ስመጣ በቃ ይሄ የቡና አይዲያስ ሲመጣልኝ ብዙ አብዛኛው ሰው ኢትዮጵያን ቡና ምን ያህል እንደሚወዱ ሲገባኝ አገር ቤት ደግሞ ፋርመሮቹ ምንም ብር አይሰሩም ያ የሚሆነው ለቡናው በደንብ ስለማይከፈሉ ነው ስለዛ እኔ ይህንን እንትን ማድረግ አላ ሶሉሽን ማምጣት ስለምችል ስለመሰለኝ እንደዛ አይዲያ አግኝቼ በቃ ጀመርኩኝ በምትማርበት ትምህርት ቤት ውስጥ ይህን ነገር ስጀምር የነበረው ምላሽ ምንድን ነው? በትምህርት ቤቱ አስተዳደር፣ በአካባቢው ሰዎች ዘንድስ የፈጠረው እንግዳ ነገር አልነበረም ወይ? እንትኑ ሬስፖንሱ በአብዛኛው ብዙ ሰው እንዲህ አይዲያ ሲኖር ስጀምር ብዙ ሰው በቃ ትንሽ ነገር ነው የሚመስላቸው። ለምን እውነትም ነው ትንሽ ነገር ነው። ስጀምር ሁሌም ከትንሽ ነው የምጀምረው። ብዙ ሰው ፎከስ አያደርግብህም። ከዛን እያደግ ስመጣ ያኔ ነው በ አብዛኛው ሰው እንትን ማየት ምናምን ፎሎ ማድረግ የሚጀምሩት። እኔ የጀመርኩት ዶርምሩም ውስጥ ነው፣ እና ፓሊሲ ያለ ሁሉ አብዛኛው ዩኒቨርሲቲ ቢዝነስ ዶርምሩም ውስጥ ማድረግ አይችልም፣ ትራንዛክሽን ማድረግ አይችልም። ስለዛ እሱን እኔ ቢዝነስ እንዳሳደግኩ ዶርምሩም ውስጥ ፋይንድ ውት ሲያደርጉ ትንሽ እንትን በቃላ እንዳቆም ምናምን ፈልጎ ነበር ግን እኔ ነገርኳቸው፣ ስ ኖ ወይ ዳዳ ክድ ስታፕ በጣም አንድ አመት ሁሉ እየለፋው ስለሆነ ዩ ኪክ ሚ ው ትምህርት ነው ማቆመው እንጂ ከአሁን በኋላ እንዲህ ለፍቼ እኔ ይህንን አላቆመም ስላቸው፣ በቃ ችግር የለውም እሺ፣ ስራና ትራንዛክሽን ብቻ አታርግ፣ ቡና እንትን ምናምን እያደረክ ለሌላ ሰው ፖስት ኦፊስ ምልክ ሆነ ችግር የለውም ብሎ እሺ አሉኝ። ያን ነው ታ አንድ ማ ፌቨሪት ሩል ፎር ቢዝነስ አንትርፕኖርሽፕ ኢዝ ኔቨር አስክ ፎር ፐርሚሽን ኦልዌይስ አፖሎጋይዝ። ፍቃድ አጠይቅ፣ ነገር ግን ከሆነ በኋላ ይቅርታ ጠይቅ፣ ይቅርታ ጠይቅ፣ ይቅርታ መጠየቅ ይሻላል። እና ለዛ ብዬ በቃ ሁሉንም ነገር እንደዛ ነው እንትን እያልኩ ያለሁት በአብዛኛው እኔ የተማርኩት ብዙ ሩል ያሉት ማለት ነው። ሕጎች ቢኖሩም ሕጎች ቢኖሩም ለክፉ በማይሰጥ መንገድ እነሱን ምን መስበር ወይንም መጣስ ማለት ነው። ለመጀመሪያ ጊዜ ለገበያ ያቀረብከው ቡና ከሀገር ቤት በሻንጣ የተላከልህ እንደነበረ ሰምቻለሁ። አሁን ግን በሻንጣ ሳይሆን እጅግ በሰፋና በገዘፈ መንገድ የቡና ንግዱን እንዲያስክ ሰምቻለሁ። ምን ላይ ደረስክስ? ስላለህበት ደረጃና ስለ ሁኔታዎች ንገረን። ስ የጀመርኩት እኔ አይዲያውን ሲኖረኝ አገር ቤት ደውዬ ቡና ልልኩልኝ ትችላላቸው አልኳቸው። እናቴ ቤት እዛ ኢትዮጵያ ሄዳ ነበር ለቫኬሽን፣ ሰምር እሷ ስመጣ ሻንጣ ውስጥ 30 ፓውንድ ነው ይዛ ነበር የመጣቸው። ከዛን እኔ ማወቅ የፈለግኩት ይህንን ነገር መሸጥ እችላለሁ ወይስ ነው። በቃ ለዛ ብዙ ማምጣት አልፈለግኩም። ቢዝነሱን ቶሎ ብዬ እሱን 30 ፓውንድ ተጠቅሜ እንትንስል ሽሸጠው በአንድ ቀን ውስጥ ምናምን ሽጠን ጨርሰን፣ ከዛን አሃቱ ፓውንድ ብር ወይ ሌላ ቡና ማመጥበት መንገድ እንትን አልኩኝና፣ ቀስ በቀስ ከዛ እንትን 1 ፓውንድ ወይ ከዛን ደግሞ ፓሌት ማምጣት ጀመርን። እየጨመረ መጣ መጠን ማለት ነው፣ እየጨመረ መጣን። አሁን ባለፈው ወደ ወደ ሶስት ወር በፊት ምናምን ኮንቴነር እዚ ያስገባንና አሁን የምናደርገው ለሰው ትንሽ ስሞል ባግ እንሸጣለን። ቀጥታ ወደ ከስተመርስ ደግሞ ለእንትንም እንሸጣለን ማለት ነው። ለሮስት አድርገው ለሚሸጡት አሪፍ ኢትዮጵያን ቡና የሚፈልጉት ለእነሱም እንሸጣለን። በራስ ተነሳሽነት የጀመርከው የቡና ንግድ በብዙዎች አይን ውስጥ እንዲገባ አድርጎዋል። የመጪ ዘመን ህልምህ ምንድን ነው? አሁን የጀመርከው ምን ማድረስ ነው የምትፈልገው? ማድረግ የምፈልገው ሜን ጎል ፋርመሮቹ ኢትዮጵያ ፋርመሮቹ እንዳይቸገሩ ነው። ፈጣሪ ይመስገን እዚህ እኔ አሜሪካን ያለሁት አላ ምንም እንደሆነ መኖር እችላለሁ፣ ግን እዛ አሁን ፋርመሮቹ እንደዛ ለፍቶ ብር አላ ኢነፍ መኒ ፋሚሊያቸውን ለማሳደር ብር እያገኙ ስላልሆነ እሱን ነው እኔ በደንብ ማድረግ የምፈልገው። ስለዚህ አሁን በሚመጣው አምስት ዓመት ወይ አስር ዓመት እኔ ማድረግ ፈልገው እንዳለ በቃ አሁን እንዲህ ከዚህ እየሄዱ ኤክስፖርት የሚያደርጉትን በፋርመሮቹ በደንብ የማይከፍሉ ካምፓኒ ትላልቅ ካምፓኒዎችን እነሱን እንዳለ እኔ ከኢትዮጵያ ውስጥ አባረን እኔ ከፋርመሮቹ ጋር እየሰራን እነሱ ብር በደንብ ቡናቸውን ሽጦ ማለት ነው የሰሩት በደንብ እንዲከፈላቸው። እንደዛ ነው እኔ ማድረግ የምፈልገው እንዳይቸገሩ ማለት ነው። መልካም። በስተ መጨረሻ በርካታ ወጣቶች ጭንቅላታቸው ውስጥ የተለያየ የንግድ ሀሳብ የፈጠረ ሀሳብ አላቸው፣ ወደ እውነታ በመቀየር ረገድ ውስጥ ደግሞ ፍርሃቱ፣ ስጋቱ ይዛቸዋል። ለእነሱ የምትመክረው ምክር ምንድን ነው? መጀመር እሱ በደንብ የሚከብደው ነገር ስለ ቢዝነስ መጀመሩ ነው ማለት ነው። ዝም ብለህ አንዴ ከጀመርክ ቀስ በቀስ እያልክ አንተ ሳታወቅ ትልቅ ቦታ ልደርስ ትችላለህ። ግን መጀመሩ ነው በደንብ የሚከደው ለአብዛኛው ሰው። እኔ አሁን ቡናውን ስጀምር ልጀምር የነበረው እንትን ካርት እያርኩኝ ቡና ለተማሪዎቹ ካምፓስ ላይ መሸጥ ነበር። ግን እሱ ኦንላይን ቡና እንድሸጥ አድርገን ከዛ እሱ ደግሞ ወደ ኮንቴነር ምናምን ለሌላ ሮስተሮቹ እንድንሸጥ አድርገን ስለዛ ማወቅ የለብህም ፕላን አይኑርህ። ችግር የለውም። አንዳንድ ሰው በቃ ፕላን እንደ ፐርፌክት ፕላን እንዲኖራቸው ነው የሚፈልጉት። ለዛ ነው የሚጠብቁት። እሱ እንደውም ቶሎ ብለ እንዳታረግ ሊያርግ ይችላል። ፕላን መኖር ማለት ነው። ሶ ፕላን ካልኖረ አሪፍ ነው። ጀስት ጀምር እና ሳታውቅ ትልቅ ቦታ ልድርስ ትችላለህ። ስለዚህ ካለ ስጋት ነገሮችን መጀመር የሆኑ ነገሮችን ለማድረግ ወደኋላ የሚለውን ስሜት መታገል ላይ ነው ማተኮር ያለባቸው ነው የምትለኝ? አዎ፣ ኢስ ኦኬ መፍራቱ ችግር የለውም ግን ስቲል። በጣም አመሰግናለሁ ፍራውል አህመድ ለነበረን ቆይታ። ከሴንት ሉዊስ ከተማ እዚህ ዋሽንግተን ዲሲ ከተማ በመጣህበት ጊዜ ነው ያገኘው። ለአጋራህን ሀሳብ ለሁሉ ነገር አመስጋኝ ነኝ። በጣም አመሰግናለሁ ለአፖርቹኒቲው እና ያ ታንክ ዩ። አመሰግናለሁ። ቀጥለን ደግሞ በኢትዮጵያ የሙዚቃ አልበም ስራዎች መሟሟቅ የተመለከተ ዘገባ እናደርሳቸው። ኢትዮጵያ ከቅርብ ጊዜያት ወዲህ አዳዲስ የሙዚቃ አልበሞች በብዛት እየወጡ ነው። ባለፉት ሶስት ወራት ብቻ ከስድስት በላይ አልበሞች ወደ አድማጮች ደርሰዋል። በቅርቡ የመጀመሪያ የሙዚቃ አልበሙን ያወጣው ድምጻዊ ማስተዋል እያዩ በአድማጮች ዘንድ ያገኘው ተቀባይነት ለሁለተኛው ስራው መነሳሳት እንደፈጠረለት ይናገራል። በዚህ ጉዳይ ያዘጋጀነውን ዘገባ እንደሚከተለው ይቀርባል። ጉንጫያ ወጣም ሰንበር አይጎልም ብሳም ከንፈር አቅፈው የላኩት ዳብሰው ከአካል መልእክት ሳይተው ማስተዋል እያዩ በቅርቡ የሙዚቃ አልበሞቻቸውን ከአድማጮች ጆሮ ካደረሱ ወጣት ድምፃውያን መካከል አንዱ ነው። የመጀመሪያ አልበም ስራው በመግቢያው ላይ ያዜመልንን መጥቼ ነበር በሚል የሰየመውን ጨምሮ አስራ አራት ዜማዎችን ይዟል። በዩቲዩብ የማህበራዊ ትስስር ገጽ ከተለቀቀ አንድ ወር የሆነ አልበሙ በአድማጮች ዘንድ እንደተወደደለት ማስተዋል ይናገራል። በጣም ደስ ይላል ስሜቱ። አክቹዋሊ አልበም ጨርሶ ማውጣት በራሱ ብቻ በጣም ደስ የሚል ስሜት አለው። ትንሽ ረፍት አለው እና በተለይ ደግሞ ረጅም ጊዜ የወሰደ ስራ ስለሆነ ትልቅ የሆነ ደስ የሚል ስሜት አለው። ፎይት አለው እና እዛ በተረፈ ደግሞ የሰዎችንም ደግሞ ሪስፖንስ ስታዩ ደስ ይላል፣ ጅግ በጣም ደስ ይላል። የሰራው ስራ ሰው ሲወድድ ምናምን በጣም ጅግ በጣም ደስ ይላል። ፈጣሪ የተመሰገነ ይሁን። እንግዲህ ሌላ ምንም ምን ይባላል። በአሁኑ ወቅት ከማስተዋል በተጨማሪ በርካታ ወጣት ድምፃውያንም የሙዚቃ አልበሞቻቸውን አጠናቅቀው ለአድማጮች እያደረሱ ይገኛሉ። ባለፉት ሶስት ወራት ብቻ እንኳን ሮፍና ኑሪ፣ አስቻለው ፈጠነ፣ የማርያም ቸርነት ወይም የማና፣ ልዑል ሲሳይ አዲስ ስራዎቻቸውን ካበረከቱ ወጣት ድምፃውያን መካከል ናቸው። የሙዚቃ አስተማሪና ድምፃዊት ብሌን ዮሴፍ በብዛት እየወጡ ያሉት የሙዚቃ አልበሞች ልዩ ልዩ የዜማ ስልትና ቃና ይዘው የመጡ ናቸው ትላለች። ይህም ለሙዚቃ አፍቃሪያን ከቀደሙት ዘመናት የተሻለ የላይ ምርጫ እንዲኖራቸው እድልን የሰጠ ስለመሆኑ ትናገራለች። በሀገራችን የሆነ የተገደበ አይነት የሙዚቃ ስታይል የሙዚቃ መሳሪያም ብትል ቅንብርም ብትል በቃ ኤቭሪቲንግ ካለር የአልበም ካለር የሚባለው ነገር አንድ አይነት ሆኖ ለብዙ ዘመናት ቆይተናል። አልበም ሲባል እኔ ማለት በቃ ቁጭ ብለው ሁለት አልበሞችን እንኳን ሶስት ሁለት አልበሞችን በጣም ፖፑላር የሆኑ አልበሞችን ስታይ የምታገኘው እንዳለ ሴክሴት ወይም ችክችካ የሚባል የምትታገኛለ ከዛ አንድ ሁለት ሬጌ ጠብ ይደረጋል። ከዛ ስሎ ዘፈን መጨረሻው ትራክ ላይ ኢቨን የትራክ ነንበሩ ራሱ ሳይቀየር፣ በቃ ህዝብ የሚፈልገው እንዲህ አይነት ነው ተብሎ አንድ ፖፑላር የሆነ ነገር እንደ ሞዴል ይዞ በቃ በጣም በጣም ተደጋጋሚ የሆነ ካለር ነው። በጣም ለብዙ አመት ፕሮጀክት ተደርጎ ነው አንድ ደግሞ አልበም የሚወጣው። ስድስት ሰባ ስምንት አመት ፈጀ እየተባለ ሲወጣ የምታገኘው ኦሬዲ ብዙ በቃ ብዙ የሰማኸውን አይነት ነው። እና አሁን በቅርብ የሰማናቸው አልበሞች ላይ በርካታ የሙዚቃ አይነቶች ነው የወጡት። እንደ ኢትዮጵያ ሙዚቃ ብዙ ያልሰማናቸው የሚመስሉ አሁን በቃ በቅርብ ጊዜ የሰማናቸውን ራሱ እንደ ምሳሌ ማንሳት ብንሞክር ማለት ነው። በጣም ፎክ የሆነ ስራን አስቻለው አወጣ። በጣም ፎክ ነው። በጣም ቱባ የሆነ በደንብ በቃ ሀገረኛ ከሙዚቃው ጨዋታ እስከ ቅንብሩ ብዙ ቱባ የሆነ ነገር ሰምተን፣ ከዛ ደግሞ የማን ደግሞ ሰምተናል። በጣም ወርልድ ፊውዥን ወይም አለም አቀፋዊ የሆነ ስሜት ያለው ከኢትዮጵያ ውጭ የሆኑ የሙዚቃ መሳሪያዎችንም የከተተ ከዛ ደግሞ ሌላ ፖፕ ስራዎችን ሰምተናል። በጣም እውቅ የለመድናቸውን የሚመስሉትን ከዛም ካቨር ድጋሚ የሚሰሩ ስራዎችንም ሰምተናል። እና አሁን እነዚህ አማራጮች በአንዴ በተወሰኑ ወራቶች ውስጥ ነው የወጡት። እነዚህ መውጣታቸው በጣም ለአድማጭ ብዙ በቃ ምርጫ ነው የሚሰጠው የቱን እንደሚወድና እንደማይወድ ራሱ ለመለየት ምክንያት የሚሆኑ ስራዎች ነው የሚሆኑት ማለት ነው። አማራጭ ሲበዙ የቱ እንደምትወድ የቱ እንደማትወድ ለማወቅ ትችላለህ። አንድ አይነት ነገር እየተሰጠ ሲሆን ግን ከባድ ሊሆን ይችላል። እና እኔ በጣም በጣም ትልቅ አድቫንቴጅ ሆኖ ነው የሚታይ። ብሌን የሙዚቃ አልበሞች በዚህ መልኩ በርከት ብሎ መውጣታቸውን ከሙዚቃ ዘመን ለውጥ ጋር አያይዛም ትመለከተዋለች። በተመሳሳይ ጊዜ ብዙ አልበሞች የምናገኝበት ነገር ምናልባት ይሄ የዘመን ለውጦች የሚፈጠሩበት በኢትዮጵያ ሙዚቃ ላይ ያለ አይደለ? የሆነ ሲቀየሩ የሚያስታውቁ ዘመኖች አሉ። እየኖርክበት ሲሆን አንዳንዴ ኖቲስ ላታደረገው ትችላለህ። ካለፈ በኋላ ነው የምናስተውለው ይሆናል እንጂ አንዳንዴ ዘመኖች የሚቀየሩበት ፖይንት እሱ ቦታ ላይ ያለን ይመስለኛል። አሁን እንደ ሙዚቃ ደግሞ በሀገራችን ማለት ነው እነዚያ ይመስለኛል እንግዲህ አንዱም አንዱም ሌላኛው መገለጫ ዘመን ዘመኑ በምን መልኩ እየተቀየረ ነው? በሙዚቃው በሙዚቃውን እየተቀየረ የሚመስለኝ የበለጠ ኢንዲቪዥዋል ፈርት ነው አሁን ያለው የግለሰቦች። አሁን በፊት ላይ በኦርጋናይዜሽን ወይ ደግሞ እንደ አሳታሚ አከፋፋይ ብዙ ነገሮች አሉ። አሁን ግን አሁን ያመጣው በቃ ዘመኑ በዩቱብ የመሆኑ ነገር ከዚያም ሞር ኦንላይን የሆኑ ነገሮች የሶሻል ሚዲያው ዶሚኔት ማድረግ አንድ ላይ ሆኖ ሞር የራሳቸው የሆነ ነገር ነው የሚኖራቸው። አከፋፋይም አሳታሚም ምንም ሳይሆን አንድ ሙዚቀኛ በራሱ የሚፈርት በግሩፕ የሚፈርት ሆኖ ግን በራሱ መንገድ የሚሄድበት ጊዜ ላይ ነው ያለ፣ ነው ይሄ ግምገማም የለም። የአሁን የሳንሱሩ ጊዜ ታሪክ ሆኖ አለፈ። ከዛ በኋላ የአሳታሚዎቹም የሁሉም የሁሉም ነገር ታሪክ ሆኖ እያለፈ ይመስለኛል። አሁን ላይ በቃ የግለሰቦች ወይ ኢንዲቪዥዋል አርቲስቶች ልክ ዓለም ላይ ቀደም ብሎ ቢሆንም ይሄ ነገር በደንብ የተደላደለው እኛ ጋር ግን አሁን ያ ነገር እየተደላደለ ይመስለኛል። በቃ ሁሉም የራሱን አሻራ የሚያሳርፈው እራሱ በፈለገው መንገድ እራሱ ኦን በሚያደርገው መንገድ፣ ከዛም ደግሞ በፋይናንሻልም በገንዘብም ብታየው አንዴ ከሚከፈሉ የበለጠ ላይፍ ታይም የሆነ ነገር ሁልጊዜም በቃ እንደ ሮያሊቲ የሚሆን እንደምን የሚሆኑ ነገሮችን እያሰበ የሚሰራ ትውልድ ላይ ያለን ይመስለኛለሁ። እንዚራ በሚል የሰየመውን አልበሙት ሰርቶ ለማጠናቀቅ ረጅም ጊዜ እንደወሰደበት የሚናገረው ድምፃዊ ማስተዋል እያዩ በኮሮና ወረርሽኝ ወቅት የነበረው የጥሞና ሁኔታ ስራዎችን ለማፍጠን እንደረዳው ያስታውሳል። ይህም ምናልባት ሌሎችም በተቀራራቢ የጊዜ ልዩነት ስራዎቻቸውን ለመልቀቃቸው ምክንያት ሊሆን እንደሚችል ያስረዳል። የሚገርምሽ ይሄ ዘመኑ ጥሩ ሆነና በደንብ ብዙ ዲጂታል ፕላትፎርሞች አሉ። ኢቨን አሬንጅመንትም ወይም የሙዚቃ ቅንብርም የሚሰራበት ወይ ሞር ዲጂታል ዲጂታላይዝድ የሆነ አሰራር ነውና ስራውን የማቅለሉ መንገድ በደንብ ጥሩ ይሆናል። ጥሩ የሆነው በዛ ምክንያት ይመስለኛል። ይህ የኮቪድ አለም ላይ የነበረው በሽታ አርቲስቱን በተለይ ደግሞ ቤቱ ቁጭ ብሎ እንዲያሰላስልና እንዲሰራ ግዞት አርጎታል። እየተስፋ አደርጋለሁ እኔንም ጨምሮ ማለት ነው። ለዛ ይመስለኛል። አሁን በተደራራቢ ብዙ ስራዎች አንድ ላይ የወጡበት ምክንያት ለዛ ይመስለኛል። በእርግጥ የወረርሽኙ ወቅት ለአልበም ስራዎች ዝግጅት ሚና እንደነበረው የምታምነው የሙዚቃ መምርቷ ብሌን በበኩሏ የሙዚቃ አልበምን ሰርቶ ማጠናቀቅ የሚያስገኘው የሙዚቃ ፍቃሪያን ከበሬታም አሁን ለታየው ተነሳሽነት ሌላው ምክንያት ሊሆን እንደሚችል ታክላለች። አንድ ሙዚቀኛ አንድ ዘፋኝ በቃ ትልቁ እንደ ዓላማ አድርጎ እንደው እስከዛ ድረስ ነጠላ ዜማ እየሰራሁ ልቆይ እንጂ አልበሜንማ እንደዚህ በዚህ ጊዜ ስራ አልበሜንማ ሳልሰራ ነው የሚለው ትልቅ እንደ ግብ ነው ደግሞ ስታስበውም በጣም ብዙ ልፋት በዛም በጣም ብዙ ጊዜና ብዙ ነገር የሚወስድ ነገር ስለሆነ እንደሱም መባሉም አያስበትም። በእርግጥ እና እሱ ነገር አንዱ ምክንያት ይመስለኛል። በዘመኑ በተለይም የማህበራዊ ትስስር ገጽ መተግበሪያዎች ሙዚቀኞች ወደ አድማጮች በቀላሉ ስራቸው እንዲያደርሱ አስችሏቸዋል ትላለች መምህርት ብሌን ዮሴፍ። ይህም የራሱ አሉታዊና አዎንታዊ አስተዋጽኦ እንዳለው ታመለክታለች የሙዚቃ ጥራትን በሶሻል ሚዲያ ውስጥ ባለው ጩኸት በሱ መለካት ልክ ላይሆን ይችላል። ግን ዘመን እንደዚህ ነው። የራሱን አድቫንቴጅ ሲሰጥ ሁልጊዜም ደግሞ ከጎኑ ይዞት የሚመጣው ነገር አለ እና ሁሉም ነገር በቃ ሊስተካከል ልክ ሊሆን አይችልም ብዬ አስባለሁ። በተለይ አርት ላይ ሁሌ ሁሉም ዘመን ላይ እንዲህ ነው። የሚያስማማ ፕላትፎርም ኖሮ አያውቅም። ሁሌም ኮምፕሌን የሚኖርበት ነገር ይኖራል የትኛው ያመዝናል የሚለውን ማየት ነው እና ሁልጊዜም እንዳልኩህ ዲስአድቫንቴጅ ሊኖር ይችላል ወይ ደግሞ የማይሆን ወይ ይሄ እንዲህ ሊሆን ነው እንዲህ ይሄ ነገር የምትልደው ነገር ሊገጥምህ እንዳለ ሆኖ ግን እንደው በንጹህ በቀና ልቦና ስታየው በጣም የሚገርሙ የሙዚቃ ባለሙያዎች ፍንትው ብለው የወጡበት ጊዜ ነው አሁን ካለንበት ዘመን ጋር ማለት ነው በፊት ላይ ወይ በሲዲ ወይ በካሴት የተወሰኑ አንጋፋዎችን ብቻ ነበረ ደጋግመን የምናየው። ከሆነ ጊዜ በኋላ የነጠላ ዜማውም ከመጣ ከዛም ደግሞ አሁን ወደ አልበም ሲመጣ እነዛ ሲተጉ የነበሩት በነጠላ ዜማው ስራ ላይ አሁንም ድረስ እነሱ ናቸው ወደ አልበም መንፈስ ውስጥ መጥተው በጣም በቃ የሚያስደንቁ ስራዎችን ሲሰሩ የምታየው እና ይሄ የዘመን ሽግግር የሚመስለኝ አንዱም እሱ ነው። ጎንደር ተወልዶ ባህር ዳር ያደገውን ማስተዋል እያዩን ብዙዎች በቴሌቪዥን መስኮት በተላለፉ የሙዚቃ ተሰጥኦ ውድድሮች ላይ ያውቁታል። በቅርቡ በሙሉ አልበም ስራው የመጣው ድምፃዊ ማስተዋል የሁለተኛ አልበም እቅዱንና ቀጣይ ትልሞቹን በተመለከተ በሚያወጋን ሀሳቡና በሚያንጎራጉርልን ሁለተኛ ዘፈኑ ግብዣ ልሰናበታችሁ። ከዚህ በኋላ እግዚአብሔር መቼም ሀገራችንን ሰላም ያደርግልንና እኛንም እድሜ ና ከጾሙ በኋላ ልክ ፋሲካ እንደተፈሰቀ ከዳግማ ትንሣኤ በኋላ አንድ ሪሊዝ ኢቨንት ስላላደረግን ስላልሰራን አርቲስቶቻችንን ባለሙያዎቹንም ሰብሰብ አድርገን ሪሊዝ ኢቨንት እናዘጋጃለን ብለን ተስፋ እናደርጋለን። ኦልሬዲ ፕሮግራሙን ጀምረን አልተወሰሱም። ልክ አልበሙ ከወጣ በኋላም ሁላችንም ስራ ላይ ነን፣ እንግዲህ እየሰራን ነው። ምን እንግዲህ ፈጣሪ እንግዲህ እንዲጨምርበት እና ጥሩ ነገር ይዘ እንደምንመጣ ተስፋ አለን። ስንቴ ልማረክ እሺ፣ ልማረክ እሺ፣ በውበት እሺ፣ ስንቴ ልሽ፣ በኩራት ልሽ፣ በኩራት እያጣው ቃላት ለዘመኑ ነሽ፣ ትዝታው ነሽ ትዝታው እንኳን እንደኔ ለተረታው። አሁን ደግሞ በኬንያ በስደት ላይ ያሉ ጋዜጠኞች ስራቸውን እንዲቀጥሉ ወደሚያግዘው ማዕከል ንለፍ። በኬንያ በስደት ላይ የሚገኙ ጋዜጠኞች ሚዲያ ግሩፕ የተሰኘ ተቋም በሚሰጠው የአጋርነት ስልጠና እድል ወይም ፌሎሺፕ አማካኝነት በሙያቸው ስራቸውን ለመቀጠል የሚያስችል ድጋፍ እያገኙ ናቸው። ቪክቶሪያ አሙንጋን ከናይሮቢ ኬንያ ያደረሰችንን ዘገባ ኤደን ገረመው እንደሚከተለው ወደ አማርኛ መልሰዋለች። የኢስራ ዳውድ የጋዜጠኝነት ጉዞ በጎርጎሮሳን 2023 ተስተጓጉሏል። በሱዳን በሁለቱ ኃይሎች መካከል ጦርነት ሲጀመር ጋዜጠኛዋ ሀርቱም ከሚገኘው መኖሪያ ቤቷ ለመሰደድ ተገድዳለች። ከመኖሪያ ቤታችን ወደ ሌላ ክልል መሄድ ነበረብን። እዚያ አስር ቀናት ያህል ከቆየም በኋላ ሴቶች እንደሚጠለፉና እንደሚደፈሩ ሰማን። ያለኛ በጣም የሚያስፈራ ነገር ነበር። ባለፈው ዓመት ግንቦት ወር ላይ ወደ ኬንያ የመጣችው ኢስራ ኑሯን ለማቋቋም እየጣረች ነው። ምስጋና ለሚዲያ ድጋፍ መርሃ ግብር ይሁንና የሚያግዛት አግኝታለች። መርሃ ግብሩ ተቀማጭነቱን በጀርመን ሀገር ባደረገው የመገናኛ ብዙኃን ትብብርና ሽግግር ኤምአይሲቲ ና እንዲሁም በአፍሪካ አጋሮቹ የሚተገበር ሲሆን በስደት ላይ የሚገኙ ጋዜጠኞችንም ያግዛል። ኢስራ በዚህ በምስራቅ አፍሪካ ና በሱዳን ግጭት ለተፈናቀሉ ጋዜጠኞች የፌሎሺፕ ና የትምህርት መርሃ ግብር ላይ የገንዘብና ህጋዊ ድጋፍ ማግኘት የቻለች ሲሆን ሲሆን ስራዎቿም ለህትመት በቅተውላታል። ሶስት ጽሁፎችን ጽፌያለሁ እና እነዚህ ፕሮጀክቶች እየታዩ ነው። ስራዎችን ስልክላቸው፣ ስለዚህ ነገር ብትጽፊ፣ በዚህ ነገር ላይ ብታተኩሪ የሚሉ አስተያየቶች ይደርሱኛል። ይሄ ጥሩ የመማሪያ መንገድ ነው። ማዕከሉ እስካሁን ድረስ በዓለም ዙሪያ ላሉ 80 ጋዜጠኞች ድጋፍ ያደረገ ሲሆን ከዚህ ውስጥ 15ቱ በኬንያ የሚገኙ ናቸው። በዚህ መርሃ ግብር ለመሳተፍም የሚያመለክቱ ባለሙያዎችን የሚገመግሙ ቡድንም አላቸው። ጄ ዌግነር የመገናኛ ብዙኃን ትብብርና ሽግግር ኤምአይሲቲ ዳይሬክተር ናቸው። መርሃ ግብሩ ከሶስት እስከ አራት ወር ጊዜ የሚፈጅ ሲሆን ሁለገብ አቀራረቡ ደግሞ በግለሰብ ደረጃ የሚሰጡ ሰባት ክፍሎች አሉት። እነዚህ የትምህርት ክፍሎች ስለ ደህንነት ሁኔታዎች፣ ስለ ማህበረሰብ ህይወት ድጋፍ፣ የአካላዊና የአእምሮ ጤና ድጋፍ እንዲሁም አካታችነትና የህጋዊነት ሁኔታን ያካትታሉ። እንደ ዓለም አቀፉ የፕሬስ ማህበር በምስራቅ አፍሪካ አይፒኤኤ ያሉ አጋሮችም የጋዜጠኞቹን ስራዎች ከፍለው በመግዛት እንዲሁም ደግሞ ጋዜጠኞቹ ለስራ ሲሄዱ የሚያስፈልጓቸውን የፕሬስ ይለፍ ማረጋገጫዎችን በማዘጋጀት ያግዛሉ። በተጨማሪም ለጋዜጠኞቹ የስራ ቦታ ያዘጋጃሉ። ቬንቹራ ኬሪኮ የዓለም አቀፍ ፕሬስ ማህበር የምስራቅ አፍሪካ የመርሃ ግብር ስራ አስኪያጅ ናቸው። ይሄ የጋራ የስራ ስፍራ ስራ እንዲሁም የፈጠራ ስራዎችን ሀሳብ የምናንሸራሽርበት፣ ነገሮችን በአዲስ መንገዶች የምንሰራበት፣ ልንቀጥለው በምንፈልግበት የምንሞክረው ነገር ትልቁ አካል ነው። የመንግስታቱ ድርጅት የትምህርት የሳይንስና የባህል ተቋም ዩኔስኮ ፣ ግጭትና ጭቆና፣ በየአመቱ በመቶዎች የሚቆጠሩ ጋዜጠኞች እንዲሰደዱ እያደረጉ ነው ሲል አስታውቋል። ሚሳኮ ኢቶ የዩኔስኮ የተግባቦት አማካሪ ናቸው። የመገናኛ ብዙሀን ገጽታን ለማዳከም ተብሎ የፖለቲካ ጭቆና፣ የመሪዎች ትንኮሳ፣ የሚጽፉትን ነገር ቁጥጥር የሚደረግባቸው በወንጀለኞች ቡድን የበቀል እርምጃ የሚደርስባቸው ጋዜጠኞች እናንተም አሏችሁ። ጋዜጠኛ ኢስራ ዳውድን ጨምሮ በሱዳን 8.5 ሚሊዮን የሚሆኑ ሰዎች ባለፈው አመት በግጭት ሳቢያ መፈናቀላቸውን የዩኔስኮ ግምት ያሳያል። ኢስራ ወደ ሀገሯ የመመለስ ተስፋ አላት። እስከዛው ድረስ ግን የሚዲያ ማዕከሉ በስደት ላይ ያሉ ጋዜጠኞች መደበኛ ሕይወታቸው እንዲጠበቅ ያግዛቸዋል። ለቪክቶሪያ አሙንጋ ዘገባ ኤደን ገረመው ከዋሽንግተን ዲሲ የመጨረሻው የጋቢና የምሽቱ ዝግጅታችን የሰው ሰራሽ ልዕቀት ለሰዎች ቤዛነት ይላል። የሰው ሰራሽ ልዕቀት በሕፃናት ወይም በግዳጅ የጉልበት ስራ ላይ በተሰማሩ ሰዎች የተሰሩ ቁሳቁሶችን ንግድ ለማስቆም ሊውል ነው። የዩናይትድ ስቴትስ የአገር ውስጥ የደህንነት መስሪያ ቤት የሰው ሰራሽ ልዕቀት ቴክኖሎጂ በመጠቀም ያለ እድሜያቸው ለስራ በተሰማሩ ሕጻናት አሊያም በግዳጅ ለጉልበት ስራ በተሰማሩ ሰዎች የተሰሩ ቁሳቁሶችን ለመለየትና ወደ አገር ውስጥ እንዳይገቡ ለመከልከል የሚቻልበትን መንገድ እያጤን ነው። የጁሊታቦ ዘገባ ነው። አሉላ ከበደ ምክትል፣ አቅርበዋል። በዓለም ዙሪያ በየአመቱ በሚሊዮኖች የሚቆጠሩ ሰዎች አስከፊ የጉልበት ብዝበዛ በተንሰራፋበት ሁኔታ ውስጥ ለመስራት ይገደዳሉ። ይህም ዓለም አቀፉ የሰራተኞች ጉዳይ ድርጅትና ዩኒሴፍ በቅርቡ ይፋ ያደረጓቸው አሃዞችን እንደጠቆሙት እድሜያቸው ከአምስት እስከ 17 ዓመት የሆኑ ቁጥራቸው 160 ሚሊዮን የሚደርሱ ህፃናትንም ይጨምራል። ይህን እያደገ የመጣ ስጋት ለመቅረፍ የዩናይትድ ስቴትስ የሀገር ውስጥ ደህንነት ሚኒስቴር የሰው ሰራሽ ልህቀት ቴክኖሎጂን በመጠቀም በጉልበት ስራ ተገደው በተሰማሩ ሰዎች የተሰሩ እቃዎችን ለመለየትና ወደ ሀገር ውስጥም እንዳይገቡ ለመከላከል የሚሰራ አዲስ ግብረ ኃይል አቋቁሟል። የሰው ሰራሽ ልዕቀት ቴክኖሎጂን በመጠቀም ወደ አገር ውስጥ ከሚገቡ ምርቶች ውስጥ በግዳጅ በጉልበት ስራ በተሰማሩ ሰዎች የተመረቱ እቃዎችን መለየትና ጉዳቱን መቆጣጠር እንሻለን። ችግሩን ከምንጩ ለመፍታት ትልቅ እገዛ ያደርጋል ይላሉ በዩናይት ስቴትስ የሰራተኞች ጉዳይ ሚኒስቴር የዓለም አቀፍ ጉዳዮች ረዳት ሚኒስትሯ። ለምሳሌም ያህል ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ የተመረተ የኮባልት ምርት የት እንደሚደርስ እንመልከት። ቻይና ውስጥ ወደ ሊቲየም አዮን ባትሪነት ተቀይሮ ዩናይትድ ስቴትስ ውስጥ በምናገኛቸው የኤሌክትሪክ ተሽከርካሪዎች ባትሪዎች ላይ ይገጠማል። የሰው ሰራሽ ልህቀት ቴክኖሎጂ ጠቃሚ ሊሆን ቢችልም እስካሁን ብቃቱ ሙሉ በሙሉ ያለመረጋገጡንና በጥንቃቄም ተግባር ላይ መዋል እንዳለበት ባለሙያዎች ያስጠነቅቃሉ። አካባቢውን አጢኖ እንደሚደርስበት አውቃለሁ። ይህንና እንደ ቻይና ያለ አካባቢን ለማጤንና ለመረዳት ስትሞክር ከቻይና ትክክለኛ መረጃ ማግኘት ምን ያህል ከባድ እንደሆነ እያወቅ በሰው ሰራሽ ልዕቀት አማካኝነት የተገኘው መረጃ በእርግጥ ትክክለኛ መሆኑን እንደምን ማረጋገጥ ይቻላል? ከቴክኖሎጂው በተጨማሪ የሚያስፈልገው ፍቃደኝነት ነው ይላሉ ቲያንሊ። መንግሥታት እና ኩባንያዎች በየበኩላቸው ሕጎችን ለማውጣት እና የወጡትንም ለማስከበር እንዲሁም ለመቆጣጠር እርምጃዎችን መውሰድ ያስፈልገናል። ይህ በእንዲህ እንዳለም የሰው ሰራሽ ልቀት ቴክኖሎጂን በመገልገል የተባለውን ስራ እንዲሰራ የተቋቋመው ግብረ ኃይልም በጉዳዩ ዙሪያ ያጠናቀረውን የጥናት ሪፖርት በመጪዎቹ ወራት ውስጥ ለአገር ውስጥ ደህንነት ሚኒስቴር ያቀርባል ተብሎም ይጠበቃል። ጋቢና ቪኦኤ አበቃ። አብራችሁ ስለነበራችሁ እናመሰግናለን። መልካም ሽት ይሆንላቸው።